በምዕራብ ቀጠና በኢትዮ ቴሌኮም ኃላፊ አቶ ገመቹ ታደሰ ግድያ የተጠረጠሩ ሁለት ግለሰቦች ቁጥጥር ስር መዋላቸውን የነቀምቴ ከተማ ፖሊስ አስታወቀ። ኃላፊው ከትላንት በስቲያ እሁድ አመሻሽ አንድ ሰዓት ገደማ ማንነታቸው ባልታወቁ ግለሰቦች መገደላቸውን ፖሊስ አስታውቋል። ናኮር መልካ ፖሊስንና ባለቤታቸውን አነጋግረው ተከታዩን ልኳል። የኢትዮ ቴሌኮም ብራብ ቀጠና ኃላፊ የሆኑት አቶ ገመቺስ ታደሰ በአሰቃቂ ሁኔታ መገደላቸውን ባለቤታቸው ወይዘሮ መሰረቱ እንዴሳ ተናግረዋል። የገዛ ስራ ባልደረባው ነገ ወደ አዲስ አበባ ይዘህልኝ የምትሄደው መልእክት አለ ብሎ ወደ ውጪ ሲጠራው አብሮ ሄደው የአምስት አመት ህፃን ልጃቸው ባየው ነገር መደናገጡንና እስካሁንም ስጋት ውስጥ መሆኑን ወይዘሮ መሰረት ተናግረዋል። አብረን ውጭ አምስተን ነበር። የገባ ነው ቤት ገብተን ብዙም ሳንቆይ አንድ ጓደኛው ደውሎ ፖስታ ልስጥ ሲለው እሺ ብሎ ሊቀበለው ይወጣል። ፖስታውን ይቀበለው አይቀበለው የማውቀው ነገር የለኝም። የተኩስ ርምታ ሰምቼ ወደ ውጭ ስወጣ እሱ ወድቆ ተዘርሯል። ተኳሾቹንም አላየኋቸውም። ልጄ ግን ምን ለማድረግ እንዳሰበ አላውቅም ሰዎቹን ተከትሎ ሮጦ ነበር። ባለፈው ዓመትም የመግደል ሙከራ ባለቤታቸው ላይ መደረጉን ያስታወሱት ወይዘሮ መሰረት ለፖሊስ አስታውቀው ምንም አይነት ምላሽ እንዳላገኙ ተናግረዋል። ስለዛችም ሆነ ስለዛቸው የሚያውቁት ነገር እንደሌለም ጨምረው ተናግረዋል። መንግስት የባለቤታቸውን ገዳይ እንዲይዝና ተገቢውን እርምጃ እንዲወስድም ጥሪ አቅርበዋል። የከተማው ፖሊስ ወረዳ ሁለት ጽህፈት ቤት የወንጀል መከላከል ኃላፊ ኢንስፔክተር ተስፋ ቡሸን ከአቶ ገመቺስ ግድያ ጋር ግንኙነት አላቸው ተብሎ የተጠረጠሩ ሁለት ግለሰቦች ተይዘው ምርመራ እየተካሄደባቸው ነው ሲሉ ተናግረዋል። አቶ ገመቺስ ህይወታቸው ሳያልፍ ወደ ሆስፒታል ይወሰዱ እንጂ ብዙም ሳይቆዩ ህይወታቸው በማለፉ የገዳዮቹ ማንነት ለመለየት አልተቻለም ብለዋል። አቶ ገመቺስ በወለጋ ዩኒቨርሲቲ በማኔጅመንት የዶክተሬት ድግሪያቸውን እየተማሩ የነበሩ ሲሆን የአንድ ወንድና አንድ ሴት ልጆች አባት ነበሩ። በከተማው ከዚህ ቀደምም በርካታ ግለሰቦችና የመንግስት አመራሮች ማንነታቸው አልታወቀም በተባሉ አካላት ህይወታቸው ማለፉ ሲዘገብ ቆይቷል። ለአሜሪካ ድምፅ ናኮርማ മെൽക്കാംബോ